ውዳሴ ዘእግዝእትነ ማርያም እንግዲህ ወላዲተ አምላክ የተነበበለት ሰንበተ ክርስቲያን ቅዱስ ሰንበተ ክርስቲያን አለ ሰንበታ ይሁዳ ወላለችና ከዚያች ላይ ሰንበተ ክርስቲያን አለ የክርስቲያን ረፍት ሲላት ነው። ዛሬ ሰው ጭራሩ ለቅሞ ውሃ ቅርቶ አንዲት አከበረ እንደሆነ ቅዳሜ በሰርክ ወጥቶ እሁድ አርፎ ሰኞ በነግህ ሲወል ይወርዳል። ሁለቱን ቀን የሚያከብር ይሆን እንደሆነ አርብ በሰርክ ወጥቶ እሁድ ቅዳሜን አርፎ ሰኞ በነግህ ሲወል ይወርዳል። እንዲህ ሲመላለስ ይኖራል። ኋላ ጌታ የሚመጣ በዕለተ እሑድ ነውና ከሲወል እንደወጣ ይቀራል ይላሉ። በዚህ ቀንም

እንዲህ ይቺ ቀን የከበረች ቀናትና ምንም ምን ስራ ሊሰሩ ሊሰሩባት አይገባም ብዬ ነው አላት። በከመት አቢ ዛቲ እለት ከምኩሉን እለታት ከማሁ የአቢ ውዳሴ ያኔም ኩሉን ውዳሴ ያት ተንስ ወቁሙ ውስተ መካነ ግብርከ ዘዘልፍ ትለዋለች። እሱም ተነስቶ በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ በበትራሮን እየመሰለ ሊሊቱን ሁሉ ሲያመሰግናት አድሯል። ውዳሴ በሰነ ቤተ ክርስቲያን ውዳሴ ዘሰነ ቤተ ክርስቲያን ውዳሴ ያለው እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተ ሰመተ ክርስቲያን ቢል አንድ ነው። ቃለ ጸሀፊ ነው ነገሩን ተሰመኪ ፍቅር ተብሎ ያመጣዋል። ተሰመኪ ፍቅር ተውሩ ተማንስ ብሩት ከሴቶች ተለይተሽ አንቺ ስላሴ ባለሟል ነሽ። አንቺ አንቺ ወዳግሚት ቀመርን ተሰመ ቅዱስ ቅዱሳን ወስቲ አጽላቲ ወስቲ አጽላቲ ኪላን አሰርቱ ቃላት። ስለዚህ ጻፋ ጻይ ብለ እግዚአብሔር፣ በአጻባ እግዚአብሔር ተቀረጹ አሰርቱ ቃላት የተጻፉባቸው ጽላት በውስጡ ያለባት በወርቅ ለብጠው በግምጃ ጠቅልለው የሚያኖሩ አታቦት ያለችባት፣ ከከበሩ የከበረች፣ ከተለየ ተለየች። ሁለተኛ ክፍል አንቺ ነሽ። አሁን እግዚአብሔር ብር ቀርጾ ቀለም በትብጾ ብራና ዳምጦ የሚጽፉ ነው አይደለም። አስርቱ ቃላት በግብረ አምላካዊ ተጽፈው ተቀርጸው ስለተገኙ እንዲህ አለ። በዚህም ከዚህም ጌታ ሙሴን ሕግ ጽፌ ምሰጠነኝና ደብረ ሲና ወጣ አለ። ሕዝቡን ሰብስቦ ይስዋከቱ ግር ግር አትበሉ፣ ነገርም ቢኖራችሁ ሁሉ ይስማችሁ ብሎ አሮንን ሆርን ተክቶላቸው እያሱን አስከትሎ ደብረ ሲና ወጣ። ሰባት የእሳት መጋረጃ ነበረ። ስድስቱ ስድስቱን ገብቶ ከሰባተኛው ፊቱን አዙሮ ከጌታ ቃል ከጌታ ጋራ ቃል በቃል ሲነጋገር ነበረ። ስድስቱን ቀን 22 ስነ ፍጥረት በልቦና ውስጥ ሲስልበት ሰንብቷል። ሰላሳ አራቱን ቀን ወነበቦ ነበቦ ይላል መላከ ገጹ እየነገረው፣ አምስት መቶ ሰባው ነበቦን ጽፏል። አምስት መቶ ሰባ አምስትም ይላል። አስርቱ ቃላትን አምስቱን በአንድ ወገን፣ አምስቱን በአንድ ወገን አድርጎ በሁለት ጽላት ጽፎ ሰጥቶታል። ክሌ ገባዋቴው ለመጻፍ ይላልና አጻጻፋቸውስ በአንድ ወገን ነው አንድ ነው ብሎ ባዜቃው እንደረገፈ መስታወት፣ እንደ ነጭ ወረቀት በአንድ ወገን የተጻፈው በአንድ ወገን የሚታይ ስለሆነ ነው። ይህም ሁለት ህግ ማለት አይደለም። አሁን ለአንድ ባህታዊ ሁለት ዳዊት ሁለት ወንጌላ ዮሐንስ ቢኖረው ሁለት እንዳይባል። ከዚህ በኋላ እስራኤል ሙሴን እንደ አምላክ ያዩት ነበርና ቢዘገይባቸው፣ አሮን አሮን ግበር ለነ አማልክ ተዚ ያውሩ ቅድሜ ነው ዘይጸበው ጸረ ነስ መዝኩስ ተሙሴ ዛውፃን ምድረ ግብጽ ና ምድር ምን ተኒ ዘኮነ ያ ከግብጽ ከምድረ ግብጽ ያወጣን ሙሴ አመሌ አመሌ ሲል ወደ ደብረ ሲና ያያት ሳት በልተውም እንደሆነ ወደ አማቱ ወደ ዮቶር ሲሄድ አውሬ በልቶትም እንደሆነ የሆነውን አናውቅምና እኛን የሚጠብቁ ጠላቶቻችን የሚበቀሉ በፊታችን የሚሄዱ አማልክ ስራልን አሉት። እሱም እምቢ ብላቸው እስራኤል ቁጣ ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገሉኛል ብሎ ከግብጽ ያወጣችሁ እቃችሁና ብራችሁን አምጡ አላቸው። እስራኤል መፍቀሪያ ንዋይ ናቸውና ነግህ ሰለስ ሲሉ ወንድም ሙሴ ይመጣል ከክደት እድናለሁ ብሎ ነው ይላሉ አባቶቻችን። ገንዘብ ያስወዳቸው የነበረ ሰይጣን አስጠልቷቸው ወንድም ወንዶቹም ሴቶቹም ወርቃቸውን ብራቸውን እያመጡ ሰጡት። ጉድጓድ አስምሶ እሳት አስነድዶ በእሳቱ ላይ ጣሉት አላቸው። እሳት በለው ብዬ አመካኛለሁ ብሎ ነው። ቢጥሉት ጸላኤ ሰናያት ቀንድና ቀንዱ የወርቅ ወገቡ የብር ጅራቱ የሐር ጎፍላ ምስል አድርጎ

የሆነ ያልሆነውን ይቀባጥራሉ እንጂ የአርበኛ ድምጽ አይደለም አለው። የአረባ ጣዖት አምልከው ሲለው ነው። ቢደርስ ሲሰግዱ ሲሰግዱ ሲረበረቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ እየወደቀ ተሰበረ። ዛሬ በቄስ እጅ መስቀል ጽና ወድቆ እንዲሰበር አንድም ካልቀረስ ብሎ አንዱን ጣዖት በአንዱ ጽላት፣ አንዱን ጣዖት በአንዱ ጽላት ቢመተው ሁለቱ ተሰበረ። ዋህረጾ ይላል። አስደቅቆ አስፈጭጦ እንደ ቀሀ እንዳንገረብ ካለ ወንዝ አስፈጥጦ ሊዋውያኑን ሰይፍ አስመዝዞ በሉ ጠጡት አላቸው። እነሱም ህዝቡ የግድ ሲያንቃቸው ሲጨንቃቸው ቢጠጡት የጣዖት ፍቅር ያለባቸው ከግንባራቸው፣ ከከንፈራቸው ላይ የወርቅ ቀስም ወጣባቸው። ከእንግዲህ ወዲህ አባት ለልጁ ልጅ ለአባቱ አይዘን ብሎ ሶስት ሺህ ሰው በሰይፍ አስፈጅቷል። እነሱን ካስፈጀ በኋላ ከእንግዲህ ወዲህ ጣዖት ማምለክ ተጀመረ፣ እንደምን ላድርግ ብሎ ለእግዚአብሔር ቢያመለክት ቀድሞ እንዳሳየው እንዳሳየው አርገህ ቀርጸህ ውጣ አለው ጽላት ማለት ነው ቀርጾ ቢወጣ አሰርቱ ቃላት በግብር አምላካዊ ተጽፎ ተቀርጾ ተገኝተዋል። ይህም ምሳሌ ነው፣ ምሳሌ ነው የቀደመው ጽላት የአዳም ሁለት መሆኑ የነፍሱ፣ የስጋው የኋለኞቹ ጽላት የእመቤታችን አሰርቱ ቃላት የጌታ ሙሴ ከቀረጸው ጽላት አሰርቱ ቃላት በግብር አምላካዊ ተጽፎ ተቀርጾ እንደተገኘ፣ ጌታም በዘር በሩካቤ ከተወለደች ከእመቤታችን ለዘር ነው ለሩካቤ የመወለዱ ምሳሌ ነው። ቀዲሙ ዜናው እና በይወት አንተ ልጅ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ይችውም የመድኃኒታችን ኢየሱስ ክርስቶስ የቀደመች ደገኛ ስሙናት የቀደመ ስሙ ውጣ ምላተ ንባብ ነው የቀደመ ስሙን በየነገረን የቀደመ ስሙ ኢየሱስ ነበረ ኢየሱስ ማለት መድኃኒት ማለት ነው አይሁድ አያድንም ሲሉ ኢየሱስ ብለውታ ይላሉ የኛ አባቶች አንድም ከስሙ የሚበልጥ ስመስጋውን በይወድ ፊደል ነገረን ቀዳሚ ሆሙ ላዛ በማለት ቀዳሚ ግብሩ ለእግዚአብሔር በህሞት እንዲል አንድም 5500 ዘመን ሲፈጸም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማህፀንሽ እንዲያደር አሰርቱ ቃላትን በግብረ አምላካዊ በማኖሩ ነገረን ኢታ አንድም ኢታ ምልክ ባይዳ አምላከ ዘንበሌ ኢ በሰማይ በላይሉ ወይም በምድር በታይቱ በማለቱ ነገረን ነው። ለነገሩ ኢ የሚጨምረው የግሪክ ሲሆን የብሎ የሚጀምረው የብራይስጥ ቋንቋ ስለሆነ ኢን ቢጨመረበት የሚያፈርስ አይደለም። ነገር ግን በእኛ ቋንቋ በግዝ ኢ አፍራሽ ስለሆነ በዚህ መንገድ አባቶቻችን ሞታል የተሰባም ነው። እቺ ዘነሎላጥ ያለ መለወጥ ካንቺ ሰው ሆነ ብሎ ለጌታ ቀጠለው ኮናራቂ ለሐዲስ ኪዳን ለሐዲስ ህንጻ ለቤተክርስቲያን ሊቀ ካህናት ለሐዲስ ህግ ለወንጌል መሪ ሰሪ ለሐዲስ ርስት ለመንግስተ ሰማያት አስታራቂ ሆነን በወይዘ ደሙ ቅዱሳን ጾሙ ለማህዩናን ለህዝብ ንጹሃን በከበረሙ ደሙ ፈሳሽነት ምመናን እስራኤልን ምመናን አሕዛብን አነጻቸው። ክኢው ያላለው ይሄ ያለ ስለምን ነው ቢሉ ክኢው በአንድ ወገን ወይዝ ግን በሁሉም አቅጣጫ ነውና፣ ጌታ በተሰቀለ ጊዜ የጌታን ደም ቅዱሳን መላእክት በእጃቸው እየተቀበሉ ረጭተውታል። ይሄን ያህል ሳይደፍሩን ብሎ በብርሃን ጽዋ እየተቀበሉ በብርሃን መነሳነስ ረጭተውታል። ጽንፍ እስከ ጽንፍ ደርሷል። እነሱ የረጩት ጽንፍ እስከ ጽንፍ አይደርስም ብሎ ወነዞ በመንኮባያት ይላል። እሱ በአውራጣቱ ረጭቶታል፣ ጽንፍ እስከ ጽንፍ ደርሷል። ዛሬ ቤተክርስቲያን የሚታነጽበት ስጋው ደግሞ የሚፈተስበት ታቦት የሚያርፍበት ቃል እግዚአብሔር የሚነገርበት ሁሉ እሱ ባወቀ ደግሞ የነጠበበት ነው ይላሉ። ከዚህ ከዚህም ጣልቃ ጳልቃ የሚባል አሞራ አለ፣ ግላግልት ይወልዳል። ግላግልቱ ከሙቀት የተነሳ አይንህና እንቁር እያሉ ሲያስቸግሩት በአፉ ጠቅቶ ጠቅቶ ይገላቸዋል። በሶስተኛው ቀን ከእሱ ጎን ከእናቱቸውም ጎን ቢሉ ደም አፍልቆ ረጭቶ ያስነሳቸዋል። ይህ ምሳሌ ነው፣ ንስሬ ጌታ፣ ግላግልቱ ያዳምና ይሆን። ሊያ ከሙቀት የተነሳ አይንና አንቁር ሲሉት ሲያስቸግሩት በአፉ ጠቅቶ ጠቅቶ እንደገደላቸው አዳምና ይሁንም ከተርላ ከደስታ ዛሬ የተነሳ አምላክነቱን ቢሹ ለአምስት ሺ አምስት መቶ ዘመን ሞተ ስጋ ሞተ ነፍስ ፈርዶባቸዋል። ከዚያ በኋላ ደም ረጭቶ እንዳስነሳቸው አንተ አቡነ አንተ ምን የሚባል ጌታ ስጋውን ቆርሶ ደሙን አስሶ አዳምን ልጆቹን የልጆቹን የማዳ ነው ምሳሌ ነው ሳይል ነቅድስ አንተ አቡነ አንተ ምን ከሚባል ልጅ ስርጉት በቅድስና ጽሜት በድንግልና መቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። ወይ እንተዝናበይ እቺ ኩሉ ነው ዝተመረተ አምላክ ንጽይት ኩሉ ጊዜ ሁልጊዜ ግዜ ንጽይት የምትሆኝ አምላክ ነው የወለድሽ፣ መቤታችን ስለዚህ ነገር ሁላችን እናከሩሻለን እናገንሻለን። ንስሮናን ቀዶ አቤት ከምን ከሰለ ባባ መፍቀሬ ሰብ ቸር ሰው ወዳጅ ከሚሆን ልጅሽ ይቅርታ እናገኝ ዘንድ እንለምንሻለን። አንድም አይነ ልቦናችን ወዳንቺ እንሰቅላለን። ከመሮጥ ማንጋጠጥ እንዲሉ ታቦት በወርቅ ልጉጥም ኩላሄ በውስጥ በአፋ በወርቅ የተለበጠ ታቦት። ዘግቡሩም ዘይነቅዝ ሸምሸርሸጢን ከሚባል ከማይነቅዝ እንጨት የተቀረጸ ታቦት ክስተለነ ዘግዚያር ቃለ የእግዚአብሔርን ቃል ይመሰልናል። ይመሰል ነው ይመሰልል ነው ታቦት የጌታ ዘይነቅዝ የአብ ዘይነቅዝ አለው። በባህሪው ሞት በመንግስቱ ሽረት የለበትም መለወጥ የለበትምና ዘግቡር ያልተመቸ አንድም ታቦት የመቤታችን ዘይነቅዝ የአብርሃም ዘይነቅዝ አለው። በሃይማኖቱ መለወጥ የለበትምና ዘግቡር አሁን የተመቸ ዘኮነ ሰባ ዘመ ለፍልጠት ውላጤ ያለመለወጥ ያለመለየት ሰው የሆነ ብሎ ለጌታ ቀጠለ መለኮት ንጹህ ከተፈጥሮ ከተድሮ ንጹህ መለኮት ዛልቦ ሙስና በባህሪው ሞት በመንግስት ሽረት የሌለበት ዘሩ ይምስላ በመለኮቱ በባህሪው በባህሪ በህልውና በፈቃድ ከአብ ጋራ እሩ የሚሆን መለኮት ወቦቱ አብሰራለ ንጽት ወቦት ምሳሌ ያለ የሚሆን በዘይ ነቅዝ ነገራት አንድም በታቦት ነገራት አንድም ጽንሱን በገብርኤል ነገራት አንድም አለመለወጡን ባለመለወጧ አለመለወጧን ባለመለወጡ ነገራ ዘንበለ ዘር ኮነ ከማንም በኪነ ጠው ቅዱስ ተሰባምነ ዘንበለ ርኩስ

አራት ቀለበት አውጣለት ሁለት መሎጊያ ብጅለት በአጎበሩ ላይ ሁለት ኪሩቤል እንደሚናተፈ አውራዶሩ አድርገ ቅበስ አቆልቋዩን ሁለት ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገ ብሎታል። ይህ ምሳሌ ነው። ታቦት በመላው የመሬታችን እግሩ የንጹሀን አበው መያዣው የንጹሀን ማይምናን መግጠሚያው የማህተመ ድንግል ነዋ ወርቁ የንጽህናዋ የቅድስናዋ ፈለግ የልቦናዋ ብጽብጽ ወርቅ የሁከት መንፈስ ሁከት መንፈሳዊ አይለያትምና አራቱ ቀለበት በአራቱ ወገን ንጽህናትና ከርኢ ከሰሚ ከጼኖ ከገሲስ ሁለት መሎጊያ የአዳምና የህዋንም አንድም የሶፊያ እና ኦርኒ ባስሊዮስን አትለያቸው ካተገቢ ቅረጻቸው ብለው ነበርና፣ አንድም የዮሴፍ እና የሰሎሜ በመከራዋ ጊዜ አልተለዩዋትም ነበርና፣ ምስማክና ምስማኩ ያናና ኢያቄም ሁለቱ ኪሩብ የመላአከ ውቃቢዋና የመላከ መበስር የቅዱስ ሚካኤል እና የቅዱስ ገብርኤል ምሳሌ። ቀድሞ ሊቀ ካህናቱ ከደብተራ ኦሪት ገብቶ ቃል ሰምቶ ይወጣ ነበር። መሬታችንም በመላአከ ውቃቢዋ ተጠብቃ በመላከ መበስር ቃል ሰምታ ጌታን ጸንሳለች እና የዚያ ምሳሌ አቆልቋዩን ሁለት ክንድ ከስንዝር አድርገው ብሎታል። ይህ ከ ከአዳም እስከ ኖህ ያለው ዘመን ነው። ከአዳም እስከ ኖህ ያለው ዘመን ሁለት ሺህ ሁለት መቶ ሀምሳ ስድስት ዘመን ይሆናል። በሁለት ሺ ከሁለት መቶ ሀምሳ ስድስት ዘመን የእመቤታችን ምሳሌ የምትሆን ታቦተ ኖህ የመገኘቷ ምሳሌ ወርዱን ክንድ ከስንዝር አድርገው ብሎታል። ይህ ከ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ ሺ ከስድስት መቶ ዘመን ይሆናል። በሺ ከስድስት መቶ ዘመን የታቦተ ኖህ ምሳሌ የምትሆን ታቦተ ሙሴ የመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገው ብሎታል ይሄ ከሙሴ እስከ መቤታችን ያለው ዘመን ነው ከሙሴ እስከ መቤታችን ያለው ዘመን ሺህ ስድስት መቶ አርባ አራት ዘመን ይሆናል ከ ሺህ ስድስት መቶ አርባ አራት ዘመን በኋላ አማናዊ ድንግል የመገኘቷ ምሳሌ ይሄን ቢገጥሙት ቢደምሩት አምስት ሺህ አምስት መቶ ዘመን ይሆናል አምስት ሺህ አምስት መቶ ዘመን ሲፈጸም ሰው ሆነ ለማለት አነሳው ሳይለ ነቅድስ እንዲህ ከሚያደርገው ልጅ ስርጉት በቅድስና ጽኑት ወድንግልና መቤታችን ጸጋውን ክብሩን እንዳይነሳል ለምኝልን አይምሮው ለበውን በልቦናችን ሳይብን አሳድርብን መቅደስ ዘይቸ ልዋ ኪሩቤል ለሶላም በሰለ እግዚአብሔር ቃል በአርአያ እግዚአብሔር በአርአያ እግዚአብሔር የተፈጠሩ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር በተፈጠሩ ኪሩቤል አምሳል በተቀረጹ የሙሴ ኪሩቤል አምሳል የተቀረጹ የሶሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። ቃል ዘተሰባም ነክ ይሆን ዝን ነው ሁላጥ የመለወጥ ሳይኖርብሽ አካላዊ ቃል ካንቺ ሰው የሆነ ንጽይት መቤታችን የሶሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም ንጽይት መቤታችን ያለመለወጥ ካንቺ ሰው የሆነ አካላዊ ቃል ኮነ ሰራጥ ያሰነው ደምሳሲያ በሳነ ካንቺ ሰው የሆነው ቃል የውስጡን የአፋውን የጊዜውን የዘገየውን የህዝቡን የአሕዛቡን ኃጢአታችን ኃጢአታችን የሚያስተሰርይልን ሆነ ሳይ ዘነ ቅዱስ የውስጡን የአፋውን የጊዜውን የዘገየውን የህዝቡን የአሕዛቡን ኃጢአት ከሚያስተሰርይልን ዚህ ስርጉት በቅድስና ጽንኢት በድንግልና መቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ለቦውን በልቦናችን ሰብን አሳድሪብን። አንቲዩቱ መስወርቅ ንጹን ተወሲስ ታመና ውህብዝ ዘወረደን ሰማያት ባቢ ስልኩሉ አለም ለአለሙ ሁሉ ድህነት የሚሆን ከሰማይ የወረደ ህብስት በውስጡ ያለባት የወርቅ መስወብ አንችነች። ከዚህም ሸምሸር ሸጢን ከሚባል ከማይነቅ ዝንጨት መሶብን እሰው ወርቅን ስራ ብሎታል። ወግሉ ባቲው ቆጽሮ ወርቅ ረቃቀ ወርቁን እንደ ቅጠል አድርገ በውስጥ ባፋ ለብጠው ጊዜ ሳሶስን ጎሞር ሙሉ መና መልተህ አኑር ብሎታል። እምሰማይ ሰማይ ማለቱ ከወደ ላይ መውረዱን ሲያይ ነው እንጂ መገኛው ውቅያኖስ ነው። መገብተ ደመናት ደመናውን ይዘረጋሉ። መገብ ተማያት ውሃውን እየቀዱ በደመናው ይመላሉ። መገብ ተነፋሳት በደመና አይበት ቋጥረው በነፋስ ሲልከዝ ጭነው ወደ ላይ ያወጡታል። መጠኑ ድንብላል አህሎ መልኩ በረድ መስሎ ነጽቶ ጣይሙ እንደማር ወለላ ሆኖ ይወርድላቸዋል። ከስጋ በቀር የወደዱትን ሁሉ ይሆንላቸው ነበረ። ይህም ምሳሌ ነው። መሶ ወይም ቤታችን ወርቅ የንጽህናዋ የቅዱስናዋ መና ህብስት፣ አንዱ ግን የጌታ ምሳሌ ህብስት በኋላ ግብሩ የሳ ተወስን ጎሞር ሙሉ መና መልታ ኑር ማለቱ የጌታ ሰው ሲሆን ያወቀ የለምና እንዘሰብ መኑ ይክሊ አይምሮ እንዲይል ነው። ለልማዱ መና አንድ ቀን ሲያድር መልኩ ይደበሳል፣ ማዘው ይለወጣል። ይህ ግን ጌታ ሰው እስኪሆን ድረስ መልኩ ሳይደበዝዝ ማዘው ሳይለወጥ ኖረዋል። ጌታ ሰው ሲሆን ከዚህ ደረሰ አልተባልም። ጠፍቷል አማናዊ መና ተካውላችሁ ሲል ነው ሳይል ቅድስት መና ሀብስት ከሚባል ልጅ ስርጉት በቅድስና ጽንዓት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለመኝልን አይምሮ ለቦውን በልቦናችን ሳይብን አሳድርብን አንቺ ውስጥ ተቋም ዘወርቅ እንተ ጾርኪ የማዝረል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና ይዘሽ የታየሽ የወርቅ መቅረዝ አንቺ ነሽ። ኩሎ ጊዜ ማለቱ ከሱ የነሰው ስጋ የማይለይ ስለሆነ ነው። ከዚህም ተቋም ነው። ተገብራ ማክለ ተወርቅ ብሎታል። ብሎ ታልገበራ ሲለው ነው እግር አውጣለት መያዣ ብጅለት መካከሉን እንደ ሙቀጫ ፈልፍለ ፈልፈለ በአፋ በወርቅ ለብጠው ከታች ዝቅ ብለ አንድ መሸቢያ ዙረ ሁለት አይጹቅ አውጣለት ከላይ ከፍ ብለ አንድ መሸቢያ ዙረ ሁለት አይጹቅ አውጣለት ከዚያ ደግሞ ከላይ ከፍ ብለ ሁለት አንድ መሸቢያ ዙረ ሁለት አይጹቅ አውጣለት መካከሉን ስረ ወጥ አድርገው ብሎታል። በመካከሉ የገባው ዘይት ለስድስቱ ሊተርፋቸው አድርግ ሰባት ሰባት ምን ማረፈትል አውጣለት ማፈኛ፣ መኮስተሪያ፣ ወለባ ብጅለት ገንቦ ሙሉ ዘይት መልተህ በአዜብ በኩል አኑር በዚያ ጨለማ ይጽናል ና ብሎታል። ይህ ምሳሌ ነው ተቋም በመላው የዚህ ዓለም ሶስቱ መሸቢያ ስላሴ ተቋም በሶስቱ መሸቢያ ጸንቶ እንዲኖር ይህም ዓለም በስላሴ ጸንቶ የሚኖሩ ምሳሌ ስድስቱ አይጹቅ የስድስቱ ዕለታት መካከለኛው ስረ ወጡ የለተረቡ በመካከል የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው በለተረቡ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብሰ ለስድስቱ እለታት የማብራታቸው ምሳሌ አንድም ተቋም በመላው የመቤታችን ሶስቱ መሸቢያ የንጻ ስጋዋ የነጻ ነቷ የንጻ ልቦናዋ ምሳሌ ስድስቱ አይጹ በመካከለኛውን ስሯ ጨምሮ ሰባት ይሆናል። ሰባት ፍጹም ቁጥር ነው። ስም ሁልቆ ሳቦ ሰባቱ በአብራውያን ፍጹም ውዙ እንዲል የመቤታችንም ክብሯ ፍጹም ነውና ነው። ምን ባረ ፈትል የማህፀኗ ፈትል የ የትስቪት እሳት የመለኮት ምሳሌ፣ ዘይት የመንፈስ ቅዱስ አዋጅነቱን እንጂ ቅብነቱን አይሻም። ማፈኛ መኮስተሪያ ወለባ የንጽህናዋ ቅድስትናዋ ይህ ሰባት ሰባት አርባ ዘጠኝ ይሆናል። እመቤታችንም ጌታን ከሰች በኋላ በዚህም ማለት በዚህ አለም አርባ ዘጠኝ ዓመት ኖራለች ና የዚያ ምሳሌ አንድ መክሊት ሺህ ከሰባት መቶ ሀያ ስምንት ወቄት ይሆናል። ከሺህ ሰባት መቶ ሀያ ስምንት ዘመን በኋላ እመቤታችንን ዜና የሚናገሩ ጴጥሮስ፣ ጳውሎስ የመነሳታቸው ምሳሌ ነው። አንድም ተቋም በመላው መቅረዙ የጌታ ምሳሌ ስድስቱ አይጹቅ የሚመናል እሱ እንደ ጉንድ ሆኖ ሁላችንን እንዳይጹቅ ያስገኘናል ና ነው

ይዘሽ የተገኘሽ የወርቅ ማዕጠንት አንቺ ነሽ። ከዚህም ሸምሸርሽጥን ከሚባል ከማነገዝ እንጨት ማዕጠንትን አብጅ ብሎታል። አቆልቋዩን ክንድ ክንድ ሙሉ ወርዱን ክንድ ሙሉ ቁመቱን ክንድ ከስንዝር አድርገው ብሎታል። ሁለት ቀን ዳውጣለት በውስጥ ባፋ በወርቅ ለብጠው ኡድ ሰንደር የሚባል ነጭ ጣን አግብተ በበትረ ወርቅ አስማምተ ወርቁ ወርቁን እንዳይሰማው ፈጥነ ድፋው በብረት ተቀብለህ ያሻት ብሎታል። ይህ ምሳሌ ነው። ማዕጠንት የእመቤታችን ወርቁን ንጽህናዋ ቅድስናዋ እጣን የተስፊት ፍህም የመለኮት በትረ ወርቅ የመንፈስ ቅዱስ ያነጻ የከፈለ ያዋሀደ እሱ ነውና መዓዛ የመዓዛ መስዋዕት ምሳሌ ብሩክ ዘነሳ መቅደስ ብሩክ አብ ከአብርሃም ባህርይ የነሳት የወርቅ ማዕጠንት አንቺ ነሽ። መቅደስ አለው አብርሃምን ማህደር እግዚአብሔር ነውና አንድም ብሩክ አሮን ቅደስ የነሳት የወርቅ ማዕጠንት አንቺ ነሽ። በዚያ ወራት እስራኤል ኃጢአት ሰሩ። አባር ቸነፈር ተነስቶ ይፈጽማቸው ጀመር። ሄደው ሙሴን ከኛ ኃጢአት ስህተት ከእግዚአብሔር ምህረት ቸርነት አይጠጣምና ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድም ሀሮን ልብሰ ተክኖውን ለብሶ መጠን ተወርቁን ይዞ ሕያዋኑን በአንድ ወገን ህሙማኑን በአንድ ወገን አድርጎ ይጠንላቸው አለው። ወነሳ የፉ ደቅኔሁ ለጸሎት አህሳ አህሳ ማአተ ወህተረ መቅሰፍተ ወፈለጠ ማይከለ ሕያዋን ወህሙማን ይላል። ሕያዋኑን በአንድ ወገን ህሙማኑን በአንድ ወገን አድርጎ ቢያጥንላቸው ህመሙ ደዌው ወደ ሕያዋኑ የማያልፍ ሆኗል የማያልፍ ሆኗል። ቀድሞ መርገመ ስጋ መርገመ ነፍስ ሲተላለፍ ነበር። ዛሬ ግን በንስሐ የሚቀርልን ሆኗልና ነው ዘይሰሪያ ጨሰው ደመስ የገ የ የጊዜውን የዘገየውን ኃጢአታችንን የውስጡን ያፋውን በደላችን የሚያስተሰርልን ዝውት እግዚአብሔር ቃል ይሆን የእግዚአብሔር አካላዊ ቃል ነው። ተስፋ መጂ ካንቺ ሰው የሆነ ዛሬ ገላቡሮ ሶስት አኖ መስዋዕት ስሙረ ራሱን የተወደደ ያማረ መስዋዕት አድርጎ ለአባቱ ያቀረበ ያሳረገ ሳይል ለነቅድስ ራሱን የተወደደ መስዋዕት አድርጎ ለአባቱ ካቀረበ ልጅ ስርጉት በቅድስና ጽኒት ትርምልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድርብን ተፈጽሞ ማርያም ረጉሰ እና እቺ ዘለክነ ዚያር ቃል እግዚአብሔር አካላዊ ቃል ነው። የወለድሽልን መልካም ማረግም መቤታችን የታችን ተፈስሒ ደስ ይበልሽ። አንቲ ጽጌ መዓዛ ሰናይ በጎ መዓዛ ያላት ጽጌ አንቺነሽ ሻለ ጽጌ እሷ መዓዛ ሰናይ ልጇ ለሰረጸት ምስሮሴ ከሴት ስር የተገኘች ሳይለ ነቅድስ መዓዛ ሰናይ ከሚባል ልጅ ስርጉት ወቀጽ ነው። ትርንግልና መቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮ ልቡን በልቦናችን ሳይብን አሳደሪብን። በትረ አሮን ተሰረዘነ ተከይ ዘቀይዋ ማይ የሰው እጅ ሳይተክላት በውሃ ውሃ ሳያጠጧት አበባ ለምልማ ለውዝ ገውዝ አፍርተ ተገኘች የአሮን በትር አንቺ ነሽ። ከማሀንቲኒ ወላ አርቴሮስ አምላክ ነዘባማን ዘንን ዘር መጽዋለንን ዘር ምክንያት ሳይሻ ሰው ሆኖ ያዳንን ፈጣሪያችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከማሀንቲኒ አንቺም እንደ ሷ ነሽ አለ። ከዚህም ደቂቀ ሮቤል በሙሴ ደቂቀ ቆሬ በአሮን በጠላትነት ተነሱባቸው። የአንድ ሽማግሌ ልጆች ክህነት ከምስፍና አንድ አድርገው ይዘው እኛስ የበኩሩ የሮቤል ልጆች አይደለምን? ምስፍና አይገባንምን? ብለው ደቂቀ ቆሬም እኛ ሊቀ ካህናቱ የ የሌዊ ልጆች አይደለንምን ክነት ይገባሉን አይገባንም? አሉ አሉ ደቂቀ ቆሬ የአሮንን ክህነት በሙሴ ዳኝነት እኛ እጅ እናደርጋለን፣ የሙሴን ምስፍና በእኛ ዳኝነት እናንተ ደግሞ እጅ ታደርጋላቸው ብለው መከሯቸው። የካህን ምክር ነውና ሄደው ሙሴን ወንድም አሮን ወንድም አሮንን እንዳኘን አሉ። ሹመት በተርታ ስጋ በገበታ ነውና ሹመት ይሰጠን እኛም እንሾም አሉት። እሱ የተሾመው ከእግዚአብሔር አግኝቶ ነው። እናንተም ከእግዚአብሔር አግኙት እንጂ ምን ከፋላቸው? እነሱም ከእግዚአብሔር እንዳላገኙት አውቀው፣ ይህም አለ ወንድም ማድላት አይደለም ብለው ሙቀጫ ሙቀጫ የሚያክል ጽናቸውን አስረው ቁና ቁና ጽናቸውን አግብተው 250 ሆነው ሊያጥኑ ገቡ። እሳት ከሰሜን ወርዶ ልብስ ተከኗቸውን ሳይነካ አመድ አድርጎ በልቷቸዋል። አንድም ጢሰ ሰክታሪው አጥፍቷቸዋል። ወበጽ ወበጢሰ ማዕጠንት የሆኑት ተሃጉሉ ይላልና፣ አንድም ጌታ አሮንን አልባሳቱ ታምራት የተደረገባቸው ናቸውና ከንጹሕ ቦታ አኑር ማእጠንቱ የደብተራ ኦሪት መጫሪያ የሆነ ሀላ አመዱን በልብሳቸው በልብሰ ተክህኗቸው እያወጣ ሀፍስ አለው እያወጣ ሲያፈስ፣ ዳታንና አቢሮን ማን ተሾመ ማን ተሾመ እያሉ ብቅ ጥልቅ እያሉ ሲያዩ፣ ለታጦ ምድር ብሎ ምድሪቱን ቢባረካት አፏን ከፍታ አወጣቸዋለች። ሰራዊቶቻቸውንም አስጥማለች። ቆሬ ነገር ለማዳመቅ ሄዶ እዚያው ሰጥሞ ቀርተዋል። ኋላ የተረፉት የዕለት ዕለት ኃጢአታችን እያዘከሩ የሚያስፈጁን እነዚህ አይደሉም አይደሉምን? በድንጋይ ወግረን እንፍጃቸው ብለው ሄዱ። ሙሴ አሮን ደውን ድንጋይ ድንጋያቸውን ይዘው ሲሄዱ ሙሴ አሮን ሸሽተው ከደብተራ ወሪ ገቡ። አምደ ብርሃን ተጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው ብለው ተመልሰው ሄደዋል። ሙሴ አሮን እስከ መቼ ድረስ እንዲህ ሸሽታችሁ ይሆናል? ወንድምህ ሙሴ የካህናቱን በትር ሰብስበው ያንተንም ጨምሮ በቀዳማ ሳተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማ ሳተ መዓልት ያውጠው። በዚያ ላይ ምልክት ያለበት ክህነት ከቤቱ አይወጣም አለው። የካህናቱን በትር አሰበሰበ የአሮን ጨመረ። በቀዳማ ሳተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳሜ ሰዓተ መዓልት ቢያወጣው የአሮን በትር ቤተ መቅደስ በገባሽ በአስራ ሁለተኛው ሰዓት የሰው ልጅ ሳይተክላት ውሃ ሳያጠጣት ለምልማ አበባ ለውዝ ገውዝ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባሽ በአስራ ሁለት ዓመቷ እንበለዘር እንበለርካቤ ጌታን ጸንሳ ተገኝታለችና ሳል ለነ ቅድስት እንዲህ ከሚያደርገው ድረቅ ከሚያለመልመው ልጅሽ ስርጉት በቅድስና ጽነ ጀርንግልና እመቤታችን ጸጋውን ክብሩ እንዳይነሳል ለምኝልን አይምሮውን ለቦውን በልቦናችን ሳይብን አሳድሪብን ለኪደሉ ዘም ኩሎም ቅዱሳን ሳሌ ነው ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ትለምኝልን ዘንድ ከቅዱሳን ሁሉ ይልቅ ለአንቺ ይገባል። አንቲ ታቢ ም ሊቃነ ጳጳሳት ምን ነው ሊቃነ ጳጳሳት ሁ አይለምኑልህም ይ እንደሆነ ከሊቃነ ጳጳሳት ሁ አንቺ ትበልጫለሽ። ፈድፋድ ትከብሪም ነቢያት ከነቢያትም አንቺ ትከብር ያለሽ ብጂ ግርማ ራይዚ አቢም ግርማ ሱራፌል ኪሮቤል ከኪሮቤል ከሱራፌል ይልቅ የመፈራት የመወደድ የባለሟልነት ግርማ አለሽ። መፈራት በአጋንንት በመናፍቃን ዘንድ መወደድ በሚመናን ዘንድ ባለሟልነት በስላሴ ዘንድ ነው። አንቲ በአማን ወካ ዘመድና አንቺ በእውነቱ የባህሪያችን መመኪያ የነገዳችን መመኪያ ነሽ። ወሳሌ ቴዮተለ መሳሴነ የሰውነታችን ደህንነት የምትለምኝልን ሳይለን አበግዚ ነው። አምላክ ነው። መድኃኒነ ኢየሱስ ክርስቶስ አበግዚ ነው። መድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያጽናአን ነበር ሲ ሃይማኖቱ በጸናች በቀናች ሃይማኖት ያጽናን ዘንድ ውስታ አሜን። እዚያሁ አንድነቱን በማመን አጽንቶ ሶስትነቱን ሶስትነቱን በማመን አጽንቶ ስጋዩን በማመን ያጽናን ዘንድ፣ አንድም እሱ በወደደው ሃይማኖት ያጽናን ዘንድ ሃይማኖቴ ጠማማ ነው አባቴ ታናሽ ነው የሚል የለምና የጸገወነ ሳህሎ ምረቶ ይቅርታውን ቸርነቱን ይሰጠን ዘንድ የስራ ኃጢአትና በብዛት ምረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ለምኝልን ሳይለነ ቅድስት በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ ስርጉት በቅድስና ጽኔት ወድንግላ መሬታችን ጸጋውን ክብሩ እንዳይነሳ ለምኝልን አይምሮውን ለበውን በልቦናችን ሳይብን አሳደሬብን። የእሁድ ውዳሴ ማርያም ተፈጸመ። ቅድስት፣ አለ ንጽት፣ ክብርት፣ ጽኔት፣ ልዩ ሲል ነው። ንጽት አለ ሌሎች ሴቶች ከገቢር ቢነጹ ከነቢው ከነቢው ቢነጹ ካለው አይነጹም እሷ ግን ከዚህ ሁሉ ንጽህ ትናትና አቀባጠር አሊቶ ስምከር ሰማ ወይ ረኩሰት በምንትኒም ዘፈጽቡር ጽሩይ ገብራ ድንግል በሊና ወድንግል በስጋህ እንዲል ክብርት ማለ ሌሎች ሴቶች ቢከበሩ ጻድቃን ሰማይ ወለዱ ተብሎ ነው። እሷ ግን እመ አምላክ ወላዲት አምላክ የአምላክ እናት ተብላ ትከበራለችና፣ ጽነይት ማለ ሌሎች ሴቶች ቢጸኑ እስ ሰጅ ጊዜ ተፈቶ ማህጸን ነው። ከዚያ በኋላ ጽናት የላቸውም። እሷ ግን ጽኒት ቅድመ ጽኒስ፣ ጊዜ ጽኒስ፣ ድኅረ ጸኒስ ጽኒት፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ጽኒት ናትና ልዩ አለ። እናትነት ከድንግና ድንግና ከእናትነት አስተባብራ አስተካክላ ያዘች፣ ከእሷ በቀር ሌላ ሴት የለችምና። አይኑ አና ያሉ እንደሆነ አይምሮ ለቦም በልቦናችን ሳይብን አሳድርብን ማለት ነው። አልፋ አና ያሉ እንደሆነ ለምንይልም ማለት ነው። ልመናስ እንኳን በሷ በጸድቀን በሰማይታችን የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ይህን ሲጨርስ በያዘችው መስቀለ ብርሃን ትባርከዋለች። ቅዱስ ኤፍሬምን በባረከችበት መስቀለ ብርሃን ትባርከን። የመሬታችን ጣዕሟ ፍቅሯ በልቦናችን ለዘላለም ይደር፣ አማላጅነቷ አይለየን። ሁላችንም አቡነ ዘበሰማያት እንድገም። ክርስቶሳውያን ወገኖች የመሬታችን ውዳሴ ትርጓሜ እዚህ ተፈጽሟል። ይህን ሁላችን እየሰማን ፍልሰታው እንድናሳልፍ ለጊዜው የተዘጋጀ ነው። እግዚአብሔር ቢፈቅድ በሰላም ብንደርስ በሚቀጥለው ዓመት ውዳሴውም፣ ቅዳሴውም ሰፋ ብሎ ተብራርቶ ቀስ ብሎ ተርጉሞ ለሁላችሁ እንዲዳረስ ይደረጋል። የእናታችን የድንግል ማርያም ጸሎቷ፣ በረከት፣ አማላጅነቷ አይለን። ቤተ ክርስቲያናችንን ከፈተና ይጠብቅ። ስለ እናቱ ብሎ ሁላችንም ለመንግስቱ ያብቃን። ስለ አዩት ስለ አይኖቿ በፊት ስለ ፈሰሰው ስለ ንባዋ ስለ ተሸከመው ስለ ማህጸኗ ስለ ጠባቸው ስለ ጡቶች ስለ ቅድስና ስለ ንጽህና